የወጣቶች ዓለም ከሁለት ሳምንት በፊት በትግራይ ክልል ሽረ እንዳ ሥላሴ ከተማ አቅራቢያ ከምትገኘው አድድ አሮ ከተማ የተሰማው ዜና በትግራይ የሴቶች ጥቃት ጉዳይ ዳግም ትኩረት ተሰጥቶት አጀንዳ እንዲሆን ያደረገ ክስተት ነበር። የአድድ አሮ ከተማ ህዝብ በተለይም ሴቶች አደባባይ ወጥተው ድምጻቸው እንዲያሰሙ ካደረጋቸው በርካታ ምክንያቶች አንዱ የሴቶች ጥቃትና ጥቃት ተፈጽሞ በሚገኝበት ሰዓት የሚወሰደው ህጋዊ እርምጃ ዝቅተኛ መሆን የሚያነሱ ነጥቦች ናቸው። አንድ የአድድ አሮ ከተማ ፖሊስ አዛዥ ነው የተባለ ግለሰብ ከ1998 ዓ ጀምሮ እስካሁን ድረስ በተደጋጋሚ ሴቶችን አስገድዶ የመድፈር ወንጀል መፈጸሙ በህዝብ መድረኮች የከተማዋ ሴቶች ተናግረው በህግ ቁጥጥር ስር ውሎ ቢቆይም ብዙም ሳይቆይ ከስር መፈታቱ ብዙዎችን አስቆጥቷል። ይህ አጋጣሚ በመላ ትግራይ ሴቶች ላይ የሚደርሰው ጾታ ተኮር ጥቃት ትኩረት እንዲሰጠውና የመወያያ አጀንዳ እንዲሆን አድርጎታል። በትግራይ የሚፈጸሙ ጾታ ተኮር ጥቃቶች በመቃወም ሰልፍ ለማድረግ እንዲሁም በተለያዩ መንገዶች የማንቃት ስራ የሚከውኑ ወጣት እንስቶች እንደሚሉት በክልሉ በየጊዜው የሚፈጸም የሴቶች ጥቃት ትኩረት የሚሰጠው አካል አልተገኘም። ማዕከላዊ ስታስቲክስ ኤጀንሲ ሁለት አመት በፊት ያወጣው መረጃ እንደሚያመለክተው በትግራይ ክልል 12 በመቶ ሴቶች በእለታዊ ኖሯቸው ጾታ ተኮር ጥቃት ይደርስባቸዋል። በክልሉ ከሚኖሩ ያገቡ እንስቶች መካከል 18.7 በመቶዎቹ በባሎቻቸው አካላዊ ጥቃት ይፈጸምባቸዋል። ከዚሁ በተጨማሪ 81 በመቶ በትግራይ ገጠር አካባቢ የሚኖሩ ሴቶች በወላጆቻቸው አሳዳጊዎቻቸው፣ አሊያም ሌላ አካል ግፊት እንዲያገቡ ይደረጋል። እነዚህን ጨምሮ ሌሎች ሀቆች በክልሉ ሴቶች ላይ የሚደርሰው ጥቃት የከፋ መሆኑን ያመለክታሉ። በትግራይ ፆታ ተኮር ጥቃቶች ትኩረት እንዲያገኙ ከሚንቀሳቀሱ ወጣት ሴቶች መካከል አንዷ የሆነችው ዶክተር ሄለን ቴድሮስ በመሰራበት መቀለ ሆስፒታል ሴቶች በባሎቻቸው የፍቅር አጋራቸው፣ እንዲሁም ሌሎች አካላት ፆታዊ ጥቃት ተፈጽሙባቸው ለሕክምና እንደሚመጡ ትናገራለች። እንደ ዶክተር ሄለን ምልከታ በሁሉም የእድሜ ክልል የሚገኙ ሴቶች ፆታዊ ጥቃት ይፈጸምባቸዋል። በተለይም ለአቅመ ህዋን ባልደረሱ ሴቶች ላይ የሚፈጸመው ፆታዊ ጥቃት ከጊዜ ወደ ጊዜ ተባብሷል ትላለች። በጣም ህጻናቶች ላይ ላይክ ሶስት አመት፣ አራት አመት እድሜያቸው ከስድስት ወር ጀምሮ ወጣቱ እየደረሰ ነው። ሌላው ደግሞ እናቶች ሰማንያ አመት፣ ስልሳ አምስት አመት ሪክትም ሲሆኑ እያየን ነው። ይህንን ነገር ተጨምሮ ቅርቡ ከምናየው ጥናቶች ከሚያሳዩት አንፃር ትግራይ ውስጥ ጥቃቶች በጣም በከፍተኛ ወይም ስር የሰደደ ነገር እንደሆነ ነው የሚያሳዩት ማለት ነው። በተለይም በትግራይ ክልል ገጠር አካባቢዎች ከፆታዊ ጥቃት ጋር በተያያዘ ያለው ምስል የከፋ ነው። መረጃዎች እንደሚያመለክቱት ዘጠና በመቶ ሴቶች በሚያውቃቸው ወንዶች ይደፈራሉ። በትግራይ ሴቶች ማህበር ተቋቁሞ ለተደፈሩ ሴቶች የሕክምና አገልግሎት በሚሰጥ ተቋም ውስጥ በአሁኑ ወቅት ከሚገኙ 21 ሴቶች መካከል በማያውቋቸው ሰዎች የተደፈሩት ሁለት ብቻ ናቸው። የተቀሩት 19 በሚያውቋቸው በሚቀርቧቸው፣ እንዲሁም በቤተሰቦቻቸው የተደፈሩ መሆናቸው ይናገራሉ። ከዚህ በተጨማሪ የተደፈሩ ሴቶች በባህላዊ አካሄድ የደፈራቸው ወንድ እንዲያገቡ የሚደረግበት አግባብ እንዳለም ይጠቀሳል። በክልሉ ሴቶች ላይ የሚደርሰው ጥቃት በመቃወም ከሚንቀሳቀሱ ወጣት እንስቶች መካከል አንዷ የሆነችው ዳናይት መኮንን ጥቃቱ አሳሳ ሀሳቤ ከመሆኑም በላይ ፍትህ የሚሰጥ አካል መጥፋቱ ችግሩ የተባባሰ አድርጎታል፣ ትላለች። በጣም ትልቁን ችግር የሚፈጥረው የትኛው ነው፣ ጥቃት የትኛው ነው ትክክለኛ ነገር የሚለውን መለይቷ አለማወቅ ይመስለኛል። እና ዝግጁነትም የለም ዲስከስ የማድረግ እሱን። ምንድን ነው የትኛው ነው ጥቃት? ምን አይነት ኢፌክት አለው? ሰው ሰው እንደዚህ ሲባል፣ ወር ሴት ልጅ እንደዚህ ስትባል፣ ምን አይነት ኢፌክት ነው ያላት? ወይስ ስለሚገባት ነው እንደዛ የምትባለው? የሚለው ላይ ዲስከሽንም የለም። ብዙ ጊዜ ደግሞ ያው ይገባታል ብሎ የሚያስብ ብሎ የሚወስድ ማህበረሰብ ነው ያለው። ምክንያቱም ለምሳሌ የሆነች ሴት ተደፈርኩኝ ብላ ስትናገር፣ የት ነበርሽ? ምን ሰዓት ላይ ያገኘሹ? ምን ልሰሪ ሄድሽ? ምን ልሰሪ ያዋራሽው? እንደዚህ ብለሽው ይሆናል። ምን ብታደርጊው ነው? አረ ተይ እሱ እንደዛ ያረግም። በይ ሰው እንዳይሰማሽ። እንዴ ዘመድሽ ኮ ነው። ዝም በይ። እንደዚህ አይነት ነገሮች ናቸው የሚቀርቡት እንጂ ያንን ጥቃት በማውገዝ ወይ እሱን ፊል አድርጎ ጥብቅና የሚቆም ማህበረሰብ የለንም ብዙ ጊዜ እና፣ ይሄ ከምን የመጣ ነው ብለን ስናስብ ሁሌም በየቀኑ የምንመገበው ኢንፎርሜሽን ነው እንደዚህ እንድናስብ የሚያደርገን። ከሙዚቃችን ብንሰማ፣ ከአባባላችን ብንሄድ፣ ከአስተሳሰባችን ብንሄድ፣ የሴት ስራና የወንድ ስራ ተብሎ ከሚታሰብ ሮል፣ የሴት ሮል ምንድን ነው፣ የወንድ ሮል ምንድን ነው፣ አቅሟ ምንድን ነው፣ ምን ያህል ብቃት ይኖራታል ምናምን ተብሎ የሚወሰዱ ነገሮች ላይ ብናይ፣ እንደዚህ አይነት አስተሳሰብ እንድንይዝ ቀርጾ ይዞናል። እና ማለት አስሮ ይዞናል። አስተሳሰቡና አስተሳሰቡም ሊቀየር ከሆነ እነዚህ እነዚህ ነገሮች ሲቀየሩ ነው የሚቀየረው። የችግሩ መነሻ ምክንያት በዋነኝነት ማህበራዊና ኢኮኖሚያዊ ይዞታ እንዳለው ያነጋገርናት ዶክተር ሄለን ቴድሮስ ትናገራለች። ከዚህ በተጨማሪ መንግስትም ቢሆን የጾታ ጥቃት ጉዳይ በቂ ትኩረት እንዳልሰጠው ይገለጻል። ትግራይ ውስጥ ሴቶች ኢምፓወርድ አይደሉም። በትምህርት ኦፍኮርስ ከድሮ ይለያል። አሁን በተሻለ መልኩ ለውጥ አለ፣ ግን መሄድ የነበረብን አልሄድንም ብዬ አስባለሁ። ኢምፓወርድ ካለመሆናቸው ተነስቶ የሚደርሱ ጥቃቶች አሉ። አሁን እንዴ እንዳልኩ አጋጣሚ ነው የመቀሌ ሆስፒታል ነው ነበረው ተመታው ወይም የፊዚካል ቫዮለንስ ቪክቲሞችን በጣም ብዙ እናያለን እስከ ስብራት የደረሱ ጥቃቶች፣ የአጥንት ስብራት፣ የፊት ፊት ላይ መልክ መለየት እስኪያቅተን ድረስ አስታውሳለሁ። የከፋ የሚያደርገው ግን ምንድን ነው? ሪፖርት አይደረጉም ነው። ፖሊስ እንጥራው የሪፖርት ይደረግ ስንል ፈቃደኛ አይሆኑም። ሴቶቹ ብዙ ጊዜ ባሎቻቸው ላይ ዲፐንድ ስለሚያደርጉ ቤተሰብ፣ ህብረተሰቡ ላይ ያለው ትልቁ ችግር አሁን የግንዛቤ ችግር ነው። ህብረተሰቡ ጥቃት ደረሰብኝ ለምትል ሴት ልጅ ጥቃት ደርሶበታል ብሎ ለሱ አይቆምም። እንድትታረቅ ወይም ሽማግሌ ነው የሚልከው ህብረተሰቡ። ለምን ትናገር ያለሽ ብሎ ለማግለል ነው የሚሆነው። ስለዚህ እሱን ፍራቻ ስላለ ሪፖርት ሳይደረጉ ይቀራሉ ና ነገር የውን ክፉ ያደርገዋል ብዬ አስባለሁ። በሴቶች ጥቃት ዙሪያ በህብረተሰቡ ዘንድ ግንዛቤ ለመፍጠር እንዲሁም የተፈጸሙ ተግባራት ለማውገዝ አራት ወንዶች ና ስምንት ሴቶች በአጠቃላይ አስራ ሁለት ወጣቶች ያሉባት አንድ ቡድን በመቀለ ሰልፍ ለማድረግ ጥረት እያደረገች ነው። ከዚህ እንቅስቃሴ ውጪ በትግራይ ሴቶች ላይ የሚሰሩ የመንግስት ተቋማት ና ሲቪክ ማህበራት ይገኛሉ። እንደ የሰሙን እንቅስቃሴ አስተባባሪዎች ገለጻ ግን እነዚህ በትግራይ ክልል ያሉ የሴቶች ጉዳይ ቢሮ ይሁን ሌሎች የጾታ ማህበራት የሚ የሚፈለገውን ያክል እየሰሩ እንዳልሆነ ዳናይት ሞክን ትናገራለች። ማህበሮቹ የሴቶች ጉዳይ ኦር የሴቶች ማህበር ከሚጠበቀው ኃላፊነት አንጻር ስናየው ምንም ነው ማለት እንችላለን ብዬ ነው ማስበው። ከዛ ከዚህ በኋላ ደግሞ እንደዚህ አይነት ቅስቀሳ ሲነሳ እንደ ጥሩ ነገር ወስዶ ማነሻሻ እንደ መነቃቂያ ወስዶ መቀጠል፣ መተባበር፣ ማስተባበር እንደዚህ አይነት ኢንተረስት ያላቸውን ሰዎች ሲመጡ ይዞ ማነጋገርና ያንን ደግሞ ፖቴንሻል መጠቀም አለባቸው ብዬ አምናለሁ። እስካሁን ግን በሰሩት ስናይ እንደውም ሞር ወደ ኔጌቲቭ የህዝብ ሳይድ የሚሄደው በአይነ ቁራኛ የመታየት ነገር ነው የሚታየኝ። ነ የሰሞኑ የወጣት ሴቶች ጾታ ተኮር ጥቃት የማውገዝ እንቅስቃሴ በማህበራዊ ሚዲያም በተደራጀ ሁኔታ ዘመቻ እየተደረገበት ይገኛል። ይሆነ የሚል የትግርኛ ቃል ሀሽታግ በመጠቀም ግንዛቤ የመፍጠር ተግባራት በፌስቡክ ትዊተርና፣ ሌሎች አማራጮች በስፋት እየተካሄደበት ይገኛል። በየቀኑ የተለያዩ እሾዎችን አንስተን ማውራት ነው የጀመርነው። ማህበራዊ ድረገጽ ላይ የምናደርገው ሙቭመንት ምንድን ነው? የሆነ ብለን የሰየምነው የትግርኛ ቃል ነው። የሆኖ ይበቃል ማለት ነው ስትራቴጂ ላይ የሚደርሱ ማንኛውም አይነት ጥቃት ይቁም የሚል ነው። በየቀኑ የተለያየ ነገሮችን አንስተናል። ድምጽ ለሌላቸው ድምጽ ነኝ ብለናል። የመጀመሪያው ቀን፣ ሁለተኛው ቀን አይትጠቅለልን የሚለውን ሀሽታግ ነው የተጠቀምነው። አይትጠቅለልን እሱም ትግርኛ ነው። አትጠቀለልም ብዙ ጊዜ ቅድም እንዳልኩት ህብረተሰቡ ጥቃት ሲደርስባት ወይም ተደፈረች ሲባል ህግ ቦታ ከመሄድ ፍርድ እንድታገኝ ከማድረግ ይልቅ አብራው እንድትኖር ነው የሚገፋፋው። ስትደፈር ህግ ነው የሚዳኛት እንጂ አብራው መኖር አይደለም ብለን አይስጠቅለልም ብለናል። እንደዚህ እያለን ዛሬ ስድስተኛው ቀን ደርሰናል ማለት ነው። የሴቶች ጥቃት ጉዳይ አጀንዳ መሆኑ ተከትሎ የትግራይ ክልል መንግስት ከፍተኛ አመራሮችም በሴቶች ዙሪያ ስለሚደርሰው ጥቃትና የሰሩ ናቸው ስላሏቸው ስራዎች ማብራሪያ ሰጥተዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረሚካኤል ሮብ በሰጡት ጋዜጣዊ መግለጫ ካነሷቸው ነጥቦች መካከል አንዱ ፆታዊ ጥቃትን ይመለከታል ተሓሳስባና ድሕረታት እኒአ ገሊእ ንድሕሪት ምምላስ እውን ኣሎ ድሕረት ጥራሕ ኣይኮነን ተማሒሹ ዝነርስ ንድሕሪት ምምላስ እውን ኣሎ ስለዚ በአስተሳሰብ ላይ ኋላ ቀርነት አለ። አንዳንዴም ከኋላ ቀርነት በዘለለ ተሻሽሎ የነበረው ወደ ኋላ የመመለስ ነገር አለ። ስለዚህ ከነዚህ አይነቶች ኋላቀር አስተሳሰቦች ጭምር እንታገላለን። የሴቶች ጥቃት ጉዳይ ትልቅ አጀንዳችን ነው። መብታቸው ሊከበር ይገባል። መደፈርና ሌሎች ፆታዊ ጥቃት ብቻ አይደለም፣ በአስተዳደር ዙሪያም መብታቸው የሚያስከብር ያለበት አቅም አጥተው መሬታቸው የሚነጠቁ ሴቶች አሉ። በኢኮኖሚም እጅግ በጣም እየተጎዱ ነው። ስለዚህ ይህ ጉዳይ በሰፊው እንመለከተዋለን እንጂ በአንድ ክስተት ላይ ተመሰርተን አናየውም። በአድድ አሮ ብቻ አይደለም፣ በመላው ዓለም ሴቶች ላይ በርካታ ጥቃቶች ይደርሳሉ። ድሮ አይደለም፣ አሁንም ጥቃቶች ይታያሉ፣ ነገም ሊኖሩ ይችላሉ። ስለዚህ ይህ የሴቶች ጥቃት ጉዳይ ትልቅ ዘመቻ ይሻል። አንድ አካባቢ የተሰማ በተባለ ነገር መነሻ እናደርግም፣ ጠቅላላ ችግሩ እንመለከተዋለን። ከሁሉም በላይ የአስተሳሰብ ለውጥ የሚያስፈልግ ሲሆን ከዚህ በተጨማሪም የሚያስተዳደር እርምጃም እንዲሁ በህግ በኩልም ተገቢው እርምጃ ያስፈልጋል። ናይ ተሓሳስባ ለውጢ የድሊ ልዕሊ ኩሉ ምሕዳራ እውን የድሊ ማለት እዩ ስጉምታ ዝተባሃለ ናይ ሕጊ ናይ ገለውን ብግቡእ ሰብ ድማ ቀፅ ኣሎ ሰሙኑን በወጣት ሴቶች አስተባባሪነት በትግራይ እየተካሄደ በሚገኘው ፆታ ተኮር ጥቃት የማውገዝ የማጋለጥና ግንዛቤ የመፍጠር እንቅስቃሴ ዙሪያ ትኩረትን ያደረገው የዛሬው ዝግጅታችን ይህንኑ ይመስላል። ፕሮግራሙ አዘጋጅቼ ያቀረብኩላችሁ ሚሊዮን ኃይለስላሴ የነበርኩኝ ሰላም።